ጋቢና ቪኦኤ ሰላም ሰላም እንዴታመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ጋቢና ቪኦኤ አስገባቸው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 የተከበራቸው አድማጮቻችን ከዚህ ከዋሽንግተን ዲሲ የአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ የአርብ ጋቢና ቪኦኤ ፕሮግራማችን ተጀምረዋል። እንግዲህ የሚቀጥለው እሁድ የእናቶች በዓል በዓለም ዙሪያ ይከበራል። እሱም በማስመልከት ነው የዛሬ ፕሮግራማችን እንግዲህ በምታደምጡት በተወዳጅዋ በብዙነሽ በቀለ ሙዚቃ የእናቱ ለተዋ ጀምረናል። አብራችሁን ቆዩ። አስተያየቶቻችሁን በቪኦኤ አማሪክ ፌስቡክ ፔጅ ላይ ተውልን። Tazu me hou kankahu Wella dinade የእናቱ ለሰው ያደመጣችሁት የብዝነሽ በቀለ ዜማ ነበረ። ማስተናግዳችሁ ዲጄ ፋት ነኝ። የምታደምጡት ጋቢና ቢ ወይ ነው። ዛሬ አርብ ነው። አርብ እንግዲህ ከሙዚቃ ጋር የተያዘ ፕሮግራም ነው የሚኖረን። እንግዲህ በዚህ ዙሪያ የተለያዩ በእናት ዙሪያ የተለያዩ ሙዚቃዎች ትጋበዛላችሁ። በዛላችሁ እንግዳም አለኝ። እንግዳይ እንግዲህ ሴት ናት። የዛሬ እንግዳይ እናት ናት፣ አስተማሪ ናት፣ አሁን ደግሞ አያት ሆናለች፣ እንደገና መጽሐፍ ጸሐፊ ናት። እስቲ ራሷን ታስተዋውቅና እሷ የምትለውን እንስማ። የሰው ደግ ጌታቸው እባላለሁ። ይህን ስም ሲያወጣልኝ የአባቴ ጓደኛ ነው አባቴን በጣም የወደው ነበር እና በግዳጅ ወደ ወታደርነት ሄዶ ሲመለስ እኔ ልጅ የቆየሁት አሁን አጋጣሚን ተጠቀመና አባቴን ለማመስገን የሰው ደግ ቤታቸው ነው ያለው። ከሰው ሁሉ ደግ ቤታቸው ነው ለማለት ነው። አባቴ መምህር ነበረ። በጣም ደግ ነበረ። አሁን ምክንያቱም ከየቦታው የሚመጡ ከየሌላው ክፍለ ሀገር የሚመጡ ተማሪዎች ቤቱ አስቀምጦ አስተምር ነበረ። እናቴ ደግሞ እናቴ በጣም ደግነች አልተማረችም ግን በአካባቢው በጣም ይወዳታል። ማህበራዊ ኑሯ በጣም የሰፋ ነው ሳቂጣ ናት ተጫዋችናት ደግናት መስጠት ትወዳለች እና እንደውም ከእናቴ ጋር የሚያጣላይ ነገር ነበረ እኔ በየአመቱ መጨረሻ ላይ ከስራዚህ ስራ ቆይና አዲስ አበባ ለስራ ቆይና ሰኔ ላይ ተነስቼ እናቴ ልጠይቅ ስሄድ አለ የተባለውን ቆንጆ ጥበብ ገዝቼ ለእናቴ እሄዳለሁ ያን ጥበብ አሰፍችላት ለብሳ ደስ ብሏት መርቃኝ በዓመቱ ሲሄድ ውሃ የምትቀዳ ለብሰው ሲለብሰው አገኛለሁ። እንዴት ይህን ያህል ብር አውጥቼ እንዴት አድርገሽ ለዚህ ለውሃ ቀጅ ተጫለሽ ብዬ ስቆጣት ኔኮ ሳጥኔ ሞልቷል በልብስ እነዚህ ራቆታቸው ናቸውና መስጠት መስጠት አለብኝ ትለኝ ነበር። እሷም ደግነች በጣም ደግ ነበረች። እኔ እና ባሌ ባለቤቴ በትምህርት ቤት ነው የተዋወቅ ነው። ሁለተኛ ደረጃ ተማሪዎች ነን። ቤተ ክርስቲያን ሄደን ተማማልን። እሱም ስራ ሲይዝ ስራ ሲይዝ ልንጋባ እና ያው አንድ ክፍል ነበር ነው በአጋጣሚ ዘጠነኛ ክፍል ነው ሁለታችንም። እኔ አስረኛ ክፍል ስደርስ ማስተማርን ነው ወደ ስለነበረ ወደ ማስተማሪነት ወደ ቴቻ ሄድኩኝ፣ ኮተቤ ገባሁ። እሱ ስ አስራ ሁለት ቆየ አስራ ሁለቱን ጨረሰና አላለፈም፣ ፈጠነው አለማረም እና ኢመርጀንሲ የሚባል አስተማሪ አንድ አመት ነው የሚሰረጥሙበት ነበር ና አስተማሪ ሊሆን ወይ ነው አለኝ። አይ እኔ ቾክ መፍጨት አንተ ቾክ መፍጨት የለብህም፣ ስለዚህ አንተ ዩኒፎርማቸው ደስ ስለምልኝ መኮንን ኮርስ ትገባ ደስ ይለኛል አልኩ። እና ያው የተላከው ዝባይ ፈራም ነው የሚባለው ሄዶ ፖሊስ ኮሌጅ ገባ። ከፖሊስ ኮሌጅ መኮንን ሆኖ ምክትል መቶ አለቃ ሆኖ ተመረቀ። ከዚያ በኋላ እኔ ነው ሳስተምር ቆየውት ተጋባን ተጋባን፣ በቃ እና ልጆች ወለድ ያስተማር ያሳደግን። ይህ አሁን እንግዲህ አምስት ልጆች አሉን፣ እግዚአብሔር ይመስገን። አራት የልጅ ልጆች አሉ። እናትነት መስዋዕትነት ነው። እናትነት ሕይወት መስጠት ለመስጠት ሕይወት ማጣትም እስከ ማጣትም ይደረሳል። ገና ስታረግዝ ጀምሮ ገና ቅሬት ስትሆን ሕፃን ስትፀንስ ጀምሮ ልጁ እየተመቸው ልዩ ዓለም ውስጥ እየኖረ እሷ ግን እየተሰቃየች ማብራት፣ ዘጠኝ ወር መቆየት፣ ያ ማለት ምንድን ነው የምትበለው አይመቻትም፣ ምተኛበት አይመቻትም፣ ብትቆም አይመቻትም፣ ብትቀመጥም አይመቻትም። ትርፍ ነገር ሆዳ ውስጥ ስላለ እንደዛ የሆነች ዘጠኝ ወር መቆየት ቀላላ እና መውለድ ጥሩ ነው ያው ምንም ቢሆን በጥሩነቱ ወደዋለን ብን ብንሰቃይም ብንድልም መውለድም በጣም መተካት ራስን መተካት ስለሆነ ፍቅርም ነው። መውለድም ፍቅር ነው። ውስጥ ሳለ በፈጣሪ ጥበብ በእትብት እንገናኛለን፣ በፈጣሪ ጥበብ እኩል እንበላለን። ከዛ ደግሞ ከተወለደ በኋላ ደግሞ ጡት በማጥባት እንገናኛለን። በማቀፍ በማስተኛት አብሮ ማጫወት እናሳድጋቸዋለን። እናትነት በጣም ጥሩ ነው። በጣም ዋናው ዓለም ነው። እንደው ልጅ በወልዶ መሳም ዓለም ነው። በጣም ጥሩ ነው። ደግሞ ሲያድጉ ደግሞ እሸት ደረሰ ነው ልጆቹ ደግሞ ሲያድጉ እሸት ደረሰ ነው። በጣም ደስ ይላል። በሰላም ሲያድጉ ደስ ይላል። እና በዚህ አጋጣሚ ግን ደግሞ ህይወት ሲያጡ ከባድ ነው። በዚህ አጋጣሚ ልጆቻቸውን ጥለው ህይወታቸውን የሚያጡ አሉ። በተለይ በገጠሩ ሕክምና በሌለበት አካባቢ ምጥ እንደተያዘች ሳትገላገል ምትሞታለች እና በጣም ያሳዝን ነው። እንደገና ከወለደች በኋላም ጥብቅ ጥንቃቄ ጉድለት የተረሳ ነገር ይኖራል። ሆዷ ውስጥ እንግዲህ ልጅ ይቀራል፣ አንዳንድ ነገር ይቀራል። በዚያ ምክንያት ትሞታለች። በተለያዩ ነገሮች ለሞት የተጋለጠች ናት፣ በጣም ለሞት የተጋለጠች ናት ወላድ። በኋላ ግን እድለኛ ከሆነች ጥና ሁና ታሳድጋለች እና እናትነት መስዋዕትነት ያልኩት ለዚህ ነው። መስዋዕትነት አለው፣ የሚከፈል መስዋዕትነት አለው። So thank mm -hmm. you I said. ይህ ያደመጣችሁት ሙዚቃ ፍቅር አዲስ ነጋ ጥበብ እናት ይሰኛል። እንግዲህ በማድመጥ ላይ የምትገኙት ጋቢና ቪ ነው፣ ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ በመጪው እሑድ የሚከበረውን የእናቶች ቀን ምክንያት በማድረግ እንግዲህ የተለያዩ እናት የሚመለከቱት ሙዚቃዎችን መርጫለሁ። ከዛም ባሻገር ደግሞ እንግዳ ይዣለሁ። እንግዳዬ ወይዘሮ የሰው ደጌታቸው ይባላሉ። የሰው ደጌታቸው እንግዲህ በአስተማሪነት ለ37 ዓመት አገልግለዋል። በ18 ዓመት እድሜያቸው ነው አስተማሪ የሆኑት። እስቲ ስለ አስተማሪነት ጉዟቸው አናገራቸው ነበርና የሚቀጥለውን ነግረው ነበር። ያን እንደውም አይከብድም፣ ምክንያቱም በረፍት ሰዓት አብረን ገመድን ዘላለን ከልጆቹ ጋር ኋላ ደግሞ ገብተን ኮስተር ብለን እንዳይነቁን ኮስተር ብለን ማስተማር እንቀጥላል። እና ማስተማርን እንደ መዝናኛ ምን የምንቆጥረው እንደም ስለምንወደውም ደግሞ እኔ ራሴ በኩሌ ስለምወደው በጣም ነው የምጨነቅለት። ምን አድርጌ ነው ባቀርበው ለተማሪዎች የሚሻለው የሚለው ነገር አስቤ ተጨምቄ ለነሱ ቅርበት እንዲኖረው አድርጌ ነው የማቀርበው። እንዲጣፍጣቸው እንዲወዱት አድርጌ ነው ትምህርት የማቀርበው እና ልጅም ሆኜ ከልጆች ጋራ እንደ ጓደኛም እንዳስተማሪም ሆኜ ነው የምለው እና የሚያስግን አንድ የሰራሁት ድርጊት አለ የቤት ስራ ያልሰራ ተማሪ ይገረፋል። የሚገረፈው በማስመሪያ ነው። ኋላ አንድ ቀን ትልቅ ሰውዬ ነው የማስተምረው፣ ጋሼ የምለው ጋሼ ይታየው የምለው ተማሪ ነው። አስራ ስምንት ዓመት የሚወስሰው ትልቅ ነው። ጋሼ ብዬ ነው የማስተምረው። ኋላ የቤት ስራ ሳይሰራ መጣ። ምን አልኩት? ጋሼ ይታየው፣ እቺ ማስመሪያ ያልሰራ የቤት ስራ ያልሰራ የምትገርፍ ናት። ስለዚህ ትገረፋና ትገረፉ አልኩት። ምንም ሳያውቅ መማ እጅ ሰጠኝ። ልጅነት ነው። የበላይነት ተሰማኝና አስተማሪነት የበላይነት ተሰማኝና ገረፉት እየሳቀጁ ሰጠች። ሌላው በቋንቋ ስናስተምር ችግሮች አሉ። አንዳንድ ችግሮች መጽሐፉ በቂ አይደለም። ጀመራ አድርጎ ነው የሚተወው ሁሉን ነገር። ስነ ቃል የህዝቡ ሀብት ነው። ስነ ቃል ካልተማረው ከጨዋው ዘመዳች የምናገኘው እውቀት ነው። ይህንን እውቀት ለማስተማሪያ መጠቀሚያ የምናደርገው በጣም እንደሚጠቅም ያውቃል። መጽሐፉንም አዘጋጅተዋል አብረው። ግን ሲያዘጋጁ አባይ ጉደል ብለው አለ አለኝ በታሳስ የማን ሆድ ይችላል እስከዚያው ድረስ ብለው አንድ ብቻ ምሳሌ ሰጥቶ ከዚህ ቀጥልበት ይላል። አሁን ከየት ያመጣዋል መምህሩ? በተለይ በዚህ ገፋ ብሎ ያለ እውቀት የሌለው ሰው እጨነቃለሁ። እንኳን በዚሁ በስነ ቃል ስመረቅ በስነ ቃል ላይ ስለሰራ ሁኝ ችግር አልነበረብኝም። እና አስተማሪዎቹ ሁሉ እስኪ አንድ ግጥም ስጭን፣ እስኪ አንድ ትኩራ፣ እስኪ አንድ ይችላል፣ እስኪ አንድ ዘፈን አንሰለ ለቅሶ ግጥም እያሉ ይጠይቁ ይነበራ እና ሰጣቸው ነበር እንዳውም ለእነሱምና ፉከራና ሽለላውን እኔ በእኔ በኩል እኔ ሳስተምር ግን ክፍል ውስጥ እቃ ሲወድቅ ወይ እናቴ ሲል ልጅ ያናድደኛል። እኔ እንጃ የአባቶች ወኔ ወደ እኔ እየመጣም እንደሆነ አላውቅም። እና እቃ ሲወድቅ ወይ እናቴ በሚልበት ጊዜ ዘራፍ፣ የጠፋ የኢትዮጵያ ሀብት ዘራፍ፣ እኮ የኢትዮጵያ ባህል ነው፣ የኢትዮጵያ ሀብት ነው፣ የማንም ሊኖረው የማይችል ሀብት ነው፣ እንዴት ይረሳል? በሚል ክፍል ውስጥ ሸሉላችኋለሁ። እኔ ራሴ መጀመሪያ ሞዴል ሆናችኋለሁ። እኔው ሸልላለሁ፣ እኔው ፎክራለሁ። ከእኔ በኋላ እነሱ ይቀጥላሉ። አንድ ተማሪ እንዲያውም ለዚህ ምሳሌ የሚሆን አንድ ተማሪ ሲፎክር ዳግማ ዮሐንስ አለ። ዳግማ ዮሐንስ ሲል ፎከረ። ዮሐንስ ነው ስም፣ ገርማችኋል። በአሁኑ ሰዓት የወጣቶች መሪ ሆኖ ዳግማ ዮሐንስ ሆኗል። በአሁኑ ሰዓት ያ የፎከረው ልጅ መፎከርም ጥሩ ነው፣ ጎና ያስገዛል ማለት ነው። ናፈቀኝ የናቴ ጓዳ የማምዬ ላይ ሞላ ዓይኔ ስንቱን ጉድ ስንቱን አየ i the last <laughs> people, We're going

I just can't an can i የተከብራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ የአሜሪካን ድምፅ ሬዲዮ ጣቢያ የሚተላለፍላችሁ የአርብ ጋቢና ቪኦኤ ፕሮግራማችን ነው የምታስደምጡት። ዲጄ ፋት ነኝ። ዛሬ ስለ እናት ነው የምናወራው። እንግዲህ የሰው ደግ ጌታቸው ትባላለች። አስተማሪ ናት፣ እናት ናት እና ደግሞ ከዚህ በላይ ሁለት መጽሐፎች እንጽፋለች እና ለእነዚህ መጽሐፎች እስቲ ትነግረናለች። ይኸው እነዚህ ሁለት መጽሐፎችን ጽፌያለሁ። እነዚህ ሁለቱ መጽሐፎች አንድ አይነት አላማ ያላቸው ናቸው። ለተወሰነው የተወሰነ ልዩነት ቢኖራቸውም አላማቸው አንደኛ ማስተማር ነው። ሁለተኛ የሴቶችን መብት ለማስከበር የተጻፉ ናቸው። ልዩነታቸው ደግሞ የመጀመሪያው በልብ ወለድ መልክ ነው የተጻፈው፣ ሁለተኛው ግን በጥናታዊ መልክ ነው የተጻፈው። እስቲ ከመጀመሪያው መጽሐፌ ስለ ሴቶች አንዳንድ ነገሮችን፣ ግጥሞችን ላንብላቸው። <Sess> <Sess> አንብለህ ሴቷ ካገባች በኋላ በአገር ቤት ካገባች በኋላ በአገር ቤት የሚሆን በሌላው አካባቢ ቶሎ እንድትወልድ ይጠበቃል። ቶሎ መውለድ እንዳለባት ይጠበቃል። ቢያንስ አንድ አመት፣ ሁለት አመት ቆይታ መውለድ አለባት። ያ ካልሆነ ግን በትዳራቸው ሳንካ ይፈጠራል እና ያ ሳንካ እሷን የሚያሳስባታል እና ያሳስባትና ስትፈትልም ምን ትላለች? ተውማማ በለኝ እንዝርት ያገልግሌ ታልወለደች ብሎ ሊፈታኝ ነው ባሌ ይሄ ስጋቷን የሚያሳየው እንዳውም መሀንነት ስለተሰማት መሀን ሁኜ ነው ብላ ስለገመተች ሙክት ማሳረዱን ሴቱ እንዲያ ሲያደንቀው ትልቅ ማሰለቁን ሴቱ እንዲያ ሲያደንቀው እኔ እንዲሁ ቀረው ሳልተዋወቀው እያለች የባሰ ብሶቷን እያወጣች ነበረ። በግጥም እያለች እንድታወጣ አስታረጣ ነበር። ሌላው የሰራሁትን ቤት ልጅ እያፈረሰው እንዴት እንደ ውሃ ሲሄድ ይኖራል ሰው ማለት፣ አልወለድሽም ብሎ ይፈታታል። እንደገና ደግሞ ሌላ ታገባለች። ያም ደግሞ ትንሽ ተቆየ በኋላ ይፈታታል። ያን ስላሰበች ነው፣ ስላየችው፣ ራሷን ስለጀመራት፣ የሚቀጥለውም ያሆናል በሚል ግምት የሰራሁትን ቤት ልጅ እያፈረሰው እንዴት እንደ ውሃ ሲሄድ ይኖራል ሰው ብላ ገጠመች። እና ይሄ ደግሞ መሃንነቷ ባሏ ነው ወደ ውጭ እንዲሄድ አደረገው፣ ወደ ውጭ እንዲመለከት አደረገው። አማቶቿ ቤተሰቡ፣ እሱ እናትና አባት፣ የእሱ ዘመዶች በሙሉ ይችን የማትወልድ በቅሏ ገባህ እያሉ እሱንም ይጨቀጭቁታል፣ እሷንም በጎሜ ይናገሯታል። ብዙ ስጋት አላት። በዚያ ምክንያት ሁልጊዜ ትበሳጭ ነበረ። እሱም ከእሱ አልፎ ወደ ሌላ መሄድ ጀምሮ ነበር። እንግዲህ የሴቶች በደል እያለ ይቀጥላል። መጨረሻው ያው ታሪኩ ሲነበብ ነው። እሷም መጨረሻ የሚታወቀው ገጸ ባህሪዋ መጨረሻ የሚታወቀው ግን ከልደት እስከ ሞት ያለ ስነ ቃል ግጥሞች፣ ስነ ቃል የምንላቸው ተጫዋው ዘመዳችን ካልተማረው ህብረተሰብ በቃል የሚከወኑ ናቸው። እነሱን አምጥቼ ነው ሰብስቤ፣ አጥንቼ ከነሱ ነው እዚህ ያስገባሁት። ይህንን ሳስገባ ደግሞ በራሴ ልቦወለድ ጋር ለማዋሃድ ብዙ ጊዜ ወስዶብኛል። በሌላ በሁለተኛው መጽሐፌ ግን ይሄ ምርምር ያለበት ነው። ብዙ መጽሐፍትን ተጠቅሜያለሁ። ሴትነትና ትምህርት በማስተማር ሙያ ላይ በሴቶች ችግር ላይ ሁለቱ ነው የሚለው እና ብዙ ነገሮች እንጽፍ ያለው ሲማሩ ልጆች ስነ ቃል በሚማሩበት ጊዜ ስነ ቃል ሳይሆን ትረትና ምሳሌ ትረትና ምሳሌዎች ይማራሉ፣ ቅኔዎች ይማራሉ፣ እንቋቅልሾች ይማራሉ። ብዙ የአማርኛ መማሪያ ዘዴዎች አሉ። በሚያስተምሩበት ጊዜ ስድቡም አብሮ ነው። መጽሐፍ ውስጥ ያለው ስድቡም አለ፣ ሴቶችን የሚሰድብ ስድብም አለ። ጊዜ ያለፈበትም የድሮ አባባል አለ። አሁን ማየት ማያገለግሉም አሉ። እነሱ እነሱን ማስወገድ ፈለግኩና ዘመን ያለፈባቸውን ዘመን ተሻጋሪ በማድረግ እንደገና ደግሞ ሴቶችን የሚሰድበውን ሴቶች ከወንድ ጋር እኩል ስለሚማሩ እንዳይሸማቀቁ ከወንድ እኩል እንደልባቸው ሆነው እንዲማሩ ሴቶችን የሚሳደቡ ግጥሞችን አሉታዊውን ወደ አወንታዊ ቀየርኳቸው። አሉ ለምሳሌ ሴት ሲበዛ ጎመን ጠነዛ የሚለውን ሴት ሲበዛ ጎመን ወዛ። ሴት ትኑር ለቤት ሲል ወንድ ኑሮ ለሆድ የሴት ጉልበቷ ምላሷ የሚለውን የሴት ጉልበቷ ብልሃቷ። ሴት ብታውቅ በወንድ ያልቅ፣ ሴት ብታውቅ ወንድ ቢያውቅ በሴት ያልቅ። ሴት ማመን ጉመዝገን፣ ሴት ማመን ስብራትን መጠገን። ሴት ማመን ስብራትን መጠገን። ሴት የወደደና ገሃነመ እሳት የወረደ አንድ ነው ይላል። ሴት የወደደ ማጀት ያንጎዳጎደ በመውደዱ ይበላል ይጠጣል፣ ያምርበታል። የሴት ሞቷ ከማጀቷ የወንድ ሞቱ ኪሱ ባዶነቱ። ኪሱ ባዶ ከሆነ ወንድ ሞቱ ነው። ሴቷ ደግሞ ጓዷል። የቄስ ምንደኛ የሴት ብትረኛ። ቄስ ደሞዝ መጠየቅ የለበትም የሌት ውሻ ማለት ነው፣ የወር ደሞዙን ነው እንጂ። የሴት ደግሞ ብትረኛ ተደባዳቢ መሆን የለባትም ነው። የቄስ ምንደኛ የሴት ጥገኛ ጥገኛ መሆኗን ወስታውን አስጠግቷት አስጠቅቷት አስጠቅቷት የኖረው በሴትነቷ ራሷን ከቻለች ጥቃት የለም። ሴት ለቤት አህያ ለጭነት ሴት ለቤት ብርሃንናት ደማቅ ጉልላት። እንዲያ ብዙ ነው የጻፍኩት። በጣም በርካታ ነው ያለው እና ልጆቹ ሲማሩ ሴቶች ልጆች ከወንዶች ጋር እኩል ስለሚማሩ ለምን ስልውን እየሰሙ የሚሸማቀቁ አስተማሪ ነኝ። በማስተምርበት ጊዜ ያየው ችግር ነው። ስለዚህ ችግሩን መቅረፍ አለብኝ። ችግሩን ለመቅረፍ እንዲህ አይነት ጽፌያለሁ እና ይሄ ብቻ አይደለም። ብዙ እንዲያውም ተረትና ምሳሌው፣ ዘይቤው፣ ቅኔው፣ እንቆቅልሹ መዓት የጻፉት ይሄ በርካታ አድርጌ የጻፉት ለምን ሌላ መጽሐፍ እንዳይጠቀሙ እንደ መማሪያም እንዲያገለግል ያል ዳውዳይታና አናና ሹካና አይማ ማደዋ ታጊስካና አናና ሹካና Tele, da, da, itana, anana, shukana, ay, Satsang with Mooji der rechi latin latin nats in mishalom nats hier für 怎样？ አደይ አደይ ያደመጣችሁ የቴዲ አፍሮ ሙዚቃ ነው። እንግዲህ ለመሰናበቻ የመረጥኩላችሁ ሙዚቃ ይሄንን ነው። ሳስተናግራችሁ የነበርኩ ነበርኩ ዲጄ ፋሱ ነኝ። ስታደምጡ የነበረው ጋቢና ቪዲዮ ይሄን ነው። እንግዲህ እናቶች በዓል እሁድ ይከበራል። እንግዲህ በመላው ዓለም እንደምትገኙ በጣም ጥሩ ደወራችሁ እናቶች በሙሉ በጣም ለምንወዳችሁ እናቶች በሙሉ እንግዲህ ጥሩ በዓል እንዲሆንና ሁላችንም እናቶቻችን እያስታወስን እንድናከብረው መልካም ምኞቴን አስተላልፋለሁ። እንግዲህ አደይ በተሰኘው ሙዚቃ አሰናበታለሁ። Mir kumen naminout Natsin natsin bin natsin Africa, <laughs> Nashi,